ሰላም ለእናንተ ይሁን። ከአሜሪካ ድምፅ የጋቢና መሰናዶው ተጀመረ። በምሽቱ ቆይታችን ከሚደመጡት መካከል እርማት ሊደረግ እንደሚገባው እና ሊገመገመም እንደሚገባው ለኮንፈረንሰኛው አረጋግጠዋል። የጠቅላይ ሚኒስቴር ጽህፈት ቤት ቃል አቀባይ ንጉሡ ጥላሁን ናቸው። ጠቅላይ ሚኒስትር አብይ አህመድ የኦሮሚያ ክልል ፕሬዚደንት የተናገሩት አወዛጋቢ ንግግር ሊታረም እንደሚገባ ማሳሰባቸው ተሰምተዋል። በምሽቱ ይደመጣል። የላንቃና የከንፈር መሰንጠቅም አለ። ለእነሱም የቃላት ቴራፒዎች ይሰጧቸዋል። የንግግር እክልና የቋንቋ ችግር ላለባቸው ሕጻናት ሐኪም የሆነችውን መሐል የታዘንን የሰማናት የምሽት እንግዳችን ናት። ሌሎች ጉዳዮችም ተካተዋል። ሀብታሙ ስዩም መሰናዶውን እመራለሁ። ኤልያስ አስማረን ኅንድስናውን ያከናውናል። ኤደን ገረሙ ደግሞ አስከትላ የዓለምን ውሎና ዳር ባጭሩ ታስቃኝናለች። አመሰግናለሁ ሀብታሙ። በድጋሚ እንደምን አምሽታችኋል። ሙዱግ በተባለው የሶማሊያ ማዕከላዊ ክልል በአልሻባብ እና በታጠቁ ነዋሪዎች መካከል በተካሄደ ግጭት ቢያንስ አስር ሰዎች ሞተው አምስት እንደቆሰሉ ተዘግቧል። ውጊያው ዛሬ የተጀመረው በከባድ የታጠቁ የአልሻባብ አማጽያን የሻቤሎ መንደር ነዋሪዎችን ግብር ለማስከፈል በሞከሩበት ወቅት ነው ተብሏል። አማጽያኑ ከፊሉን ክልል እንደሚቆጣጠሩም ተገልጿል። ቦታው የሶማሊያ 21ኛ ክፍለ ብሔራዊ ወታደራዊ ኃይል ከሚገኝበት 20 ኪሎ ሜትርም ይርቃል። መጀመሪያ ላይ በከባድ የታጠቁ የአልሸባብ ተዋጊዎች በመንደራችን በኩል ለማለፍ ጠየቁን፣ በኋላ ላይ መንደሮችን ለመያዝ እንደፈለጉ ተረተን ገጠም ናቸው ሲሉ የመንደሩ ኃላፊ ሞሐመድ ኢብራሂም ለአሜሪካ ድምጽ ተናግረዋል። በውጊያው ስምንት የመንደሩ ነዋሪዎችና የተወሰኑ የአልሸባብ አማጽያን መገደላቸውን የመንደሮ ኃላፊ አክለው አስታውቀዋል። ማሊ ውስጥ ፕሬዝዳንት ኢብራሂም ቦባካር ኬይታን ለመቃወም በተካሄደው የሶስት ቀናት መነሳሳት አስራ አንድ ሰዎች መገደላቸው ታውቋል። የፖለቲካ ተቃዋሚዎች ተቃውሞ ማካሄዱን ትተው ድርድር ውስጥ እንዲገቡ ማሊን አስመልክቶ ዋናው ዓለም አቀፍ ተደራዳሪ የሆኑት የቀድሞ የናይጄሪያ ፕሬዝዳንት ጉድላክ ጆናታን ጥሪ አቅርበዋል። የምዕራብ አፍሪቃ የኢኮኖሚ ማህበረሰብ ኤኮዋስ ልኡክ ትላንት ሳይታሰብ ማሊ ሄደው በመዲናይቱ ባማኮ ለ ጋዜጠኞች በሰጡት መግለጫ በተቃውሞ ሰልፎች ችግር አይፈታም። ቀውሱ መፍትሄ የሚያገኘው በመነጋገር ነው ብለዋል። የተቃውሞ ማነሳሳትን ማበረታታት፣ ወጣቶች አደጋ ላይ እንዲወድቁ ማድረግም ይሆናል በሂደቱም የሰዎች ሕይወት ሊጠፋ ይችላል ሲሉም አክለዋል። የኢኮዋሱ ልዑክ ይህን ተማጽኖ ያቀረቡት የሰኔ አምስት ንቅናቄ የሚል መጠሪያ ያለው ተቃዋሚ ቡድን ኤኮዋስ ያቀረበውን ሀሳብ አልቀበልም በማለት ዛሬ አዲስ ተቃውሞ ለማካሄድ በዛተበት ወቅት ነው። ተቃውሞ የተነሳው በሀገሪቱ ባለው የኢኮኖሚ ድቀት መንግስት ውስጥ አለ በሚባለው ሙስናና ጃሃዳውያኑ ባካሄዱት ጭካኔ የተሞላበት ግጭት ምክንያትም ነው ተብሏል። ዓለም አቀፉ የኮሮና ወረርሽኝ በስፖርቱ ዓለምም ጫና ማሳደሩን ቀጥሏል። ሁለት አበይት የዩናይትድ ስቴትስ የኮሌጅ አትሌቲክስ ጉባኤዎች በዘልማድ በበልግ ወይም በቀጣዮቹ ወራት የሚካሄደውን የኳስ ጨዋታዎች እንዲተላለፍ ወስነዋል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ አትሌቶቹ ጠንካራና ወጣቶች በመሆናቸው ቫይረሱን የመታገል አቅም አላቸው በማለት ጨዋታው በተለመደ ጊዜ እንዲካሄድ ሲገፋፉ ቆይተዋል። የብሔራዊ የባስኬትቦል እና የብሔራዊ የሆኪ ሊጎች በወረርሽኙ ምክንያት የውድድር ጨዋታቸውን በተማከሉ ቦታዎች ለማካሄድ ተገደዋል። በርካታ የቤዝቦል ሊግ ተጫዋቾችም በኮቪድ-19 ስለተያዙ ብዙ የውድድር ጊዜ ለማስተላለፍ ግድ ሆኖባቸዋል። ወደ ኮቪድ-19 ክትባት ስናመራ ደግሞ መቶ ሚሊዮን የሚሆኑ የኮቪድ-19 ክትባቶች ተመርተው እንዲቀርቡ የሀገሪቱ ፌዴራል መንግስታትና በአንድ የዩናይትድ ስቴትስ የባዮቴክኖሎጂ ኩባንያ መካከል ስምምነት መደረጉን ፕሬዚዳንት ዶናልድ ትራምፕ በትላንትና ዕለት አስታውቀዋል። ክትባቱን ለማምረት የተዋዋለው ሞደርና ኩባንያ በክትባቱ ላይ የፍተሻ ሙከራ እያካሄደ መሆኑን ሲዘግብ ቆይቷል። ኩባንያው የክትባቱን መድኃኒት የሰራው ከብሔራዊ የአለርጂና የተላላፊ በሽታዎች ተቋም ጋር በመተባበር ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፓምፔዮ ለአንድ ሳምንት ያህል በማዕከላዊ አውሮፓ በሚያካሄዱት ጉብኝት ዛሬ ከቼክ ጠቅላይ ሚኒስትር አንድረጅ ባቢስ ጋር በፕራክ ተገናኝተው እንደሚነጋገሩ ተዘግቧል። ፓምፔዮና ጠቅላይ ሚኒስቴር ባቢስ ለኒክሊር ኤነርጂ ትብብር እንደሚነጋገሩም ታውቋል። በማዕከላዊና በምስራቅ አውሮፓ መካከል ግንኙነትን በማጠናከር በመሰረተ ልማት በኃይል አቅርቦ ለማድረጎትና በዲጂታል ስለመተሳሰር ጥኖችም እንደሚነጋገሩ ተገልጿል። አድማጮች ለሰዓቱ ያዝነላችሁ። አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ፕሮግራሞች ጋር አብራችሁ አምሹ። ኤደን ገረመው ከዋሽንግተን ዲሲ ጋቢና ቪኦኤ ከአሜሪካ ድምፅ መደመጡን ይቀጥላል። ስርጭታችን በመደበኞቹ የራዲዮ ሞገድ መገናኛዎችና በድረ ገጻችን ላይ በቀጥታ እየተላለፈ ይገኛል። የዚህ ስርጭት ቅጂ በፌስቡክ ገጻችን ላይ የሚቀመጣል። ወደ ቅዳሜ ጉዳይ እንሻገር። ከስምንት ወራት በፊት እንደተናገሩት የተገለጸውና ሰሞኑን ይፋ የተደረገው የኦሮሚያ ክልል ፕሬዚደንት አቶ ሽመልስ አብዲሳ አስተያየት ስህተት መሆኑንና ሊገመገም እንደሚገባው የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ መናገራቸውን ቃል አቀባያቸው አስታውቀዋል። የጠቅላይ ሚኒስትሩ የፕሬስ ክፍል ኃላፊ በተለይ ለአሜሪካ ድምፅ እንደገለጹት ጠቅላይ ሚኒስትሩ ማረጋገጫውን የሰጡት ለአማራ ብልጽግና ፓርቲ ስብሰባ ተሳታፊዎች በሰጡት ማብራሪያ ነው። አስቴር ምስጋናው ዝርዝሩን ታሰማናለች። ጠቅላይ ሚኒስትር አብይ አህመድ ወደ ባህር ዳር የመጡበት ጊዜ ባለፉት ሶስት ቀናት ሲካሄድ ከቆየው የአማራ ብልጽግና ፓርቲ ስብሰባ ማጠቃለያ ጊዜ ጋር ተገጣጥሟል። ጠቅላይ ሚኒስትሩ በዚሁ የአማራ ብልጽግና ፓርቲ ስብሰባ ማጠቃለያ ፕሮግራም ላይ መገኘታቸውንና ማብራሪያ መስጠታቸውን ደግሞ ቃል አቀባያቸው ለአሜሪካ ድምፅ አረጋግጠዋል። የጠቅላይ ሚኒስትሩ የፕሬስ ክፍል ኃላፊ አቶ ንጉሱ ጥላሁን ለቪኦኤ እንደተናገሩት ጠቅላይ ሚኒስትሩ ማብራሪያ ከሰጡባቸው ጉዳዮች መካከል ሰሞኑን በማህበራዊ ሚዲያና በሌሎችም የመገናኛ ብዙሀን ትኩረት ስቦ የሰነበተው ጉዳይ ይገኝበታል። ይህ ወቅታዊ ጉዳይ የኦሮሚያ ክልል ፕሬዚዳንት አቶ ሽመልስ አብዲሳ ከስምንት ወራት በፊት ተናገሩት የተባለው እና ሰሞኑን ይፋ የተደረገው የፖለቲካ አስተያየት ነው። አቶ ንጉሱ ጥላሁን እንደሚሉት ጠቅላይ ሚኒስትሩ በዚህ ርዕሰ ጉዳይ ላይ ለተሰብሳቢዎቹ ማብራሪያ ሰጥተዋል። ክቡር ጠቅላይ ሚኒስትሩም በኮንፈረንሰኛው ይሄ ጉዳይ ተነስቶላቸዋል። ይህንን በተመለከተ ሀሳቡ ትክክል እንዳይሉ ነ የተላለፈው መልእክትም በይዘቱም በውጤቱም ትክክል እንዳልሆነ ሊታረም እርማት ሊደረግ እንደሚገባው እና ሊገመገምም እንደሚገባው ለተሰብሳቢዎቹ ለኮንፈረንሰኛው አረጋግጠዋል፣ ምላሽም ሰጥተዋል። ስለዚህ ይህን ጉዳይ እኛ የምናየው የትኛውም አድራጎት፣ የትኛውም ንግግር፣ የትኛውም አመራር ከኢትዮጵያ እና ከኢትዮጵያውያን በላይ አይሆንም ከኢትዮጵያና ከኢትዮጵያውያን በላይ ኢትዮጵያንና ኢትዮጵያውያንን እንደተጠበቀ እየገነባን ኢትዮጵያን እያሻገርን በውስጣችን ደግሞ የሚታዩ እንከኖችን እያረምን እያረምንን እንሄዳለን የሚል የጋራ ስምምነት ላይ ነው የተደረሰው። ትክክለኛውን አቋም ይሄ ነው። ሀገር የምናስቀጥለው በየዳገቱ እያረፍን አይደለም፣ በየእንቅፋቱ እየወደቅን አይደለም። እንቅፋት እያነሳን ከውስጣችንም ከውጭም እንቅፋትን እያነሳን ነው፣ ሀገርም እናስቀጥል የሚል መርህ ነው ይዘን እየሄድን ያለ ነው እና ሰው የሰራውንም ስራ ሊበረታታ የሚገባውንም በርታያል፣ ያጠፋውንም ደግሞ ተው አቁም እያል እንሄዳለን። በአማራ ብልጽግና ፓርቲ ስብሰባ ላይም ቢሆን ጉዳዩ በሰፊው ውይይት እንደተደረገበት ነው አቶ ንጉሱ ያብራሩት። በአቶ ሽመልስ ንግግር ላይ በመሰረታዊነቱ በንግግሩ የተጠቀሱት ነጥቦች አንቺ ያነሳሻቸው ያላነሳሻቸውም ሌሎች ነጥቦች ስህተት ናቸው፣ ትክክልም አይደሉም፣ ሊታረሙም ይገባል፣ ትግልም ይደረግባቸዋል። በመጀመሪያ ደረጃ የእሳቸው ንግግር ተደርጓል በተባለ በስምንት ወር ውስጥ ከስምንት ወር ቆይታ በኋላ አሁን ብልጽግና ፓርቲ በኮንፈረንስ በሚያካሄድበት ጊዜ በባህር ዳርም በአዲስ አበባም የኦሮም ኦሮሚያም ብልጽግና ቅርንጫፍ የአማራም ውይይት በምናደረግበት ግምገማ በምናረግበት ጊዜ ቁልፍ ቁልፍ አጀንዳዎች ላይ በምንነጋገርበትና ውሳኔዎች በሚወሰኑበት ጊዜ እሳቸው ባነሱት ነገር ራሳቸው የሚገመገሙበትና ማብራሪያም የሚሰጡበት ተጠያቂነትም ካለ ተጠያቂነት የሚሰፍንበት መሆኑ እንደተጠበቀ ሆኖ፣ ግን ዋናው ዓላማው ላይ ያተኮር ነው። እኛ ዋናው ዓላማው ኦሮሞን እና አማራን ማባላት ነው። ኦሮሞን እና አማራን በማባላት በማጣላት፣ በማናከስ አድርጎ ኢትዮጵያን ማፍረስ ነው። ይሄንን ለማድረግ ደግሞ የመጀመሪያው ቁልፉ በአመራር ውስጥ ብጥብጥና ቀውስ ማንሳት ነው። ይሄ ብጥብጥና ቀውስ ወደ ህዝብ ሄዶ ህዝብ የሚጋጨው ግጭት ወደ ሀገር ሄዶ ሀገር ማፍረስ ነው። ስለዚህ አሁን የምንገኝበት ወቅት በእጅጉ ጥንቃቄ የሚጠይቅ ነው። አንዳንድ ወገኖች ይህንኑ መረጃ ሰጥተው ለእኛው አመራሮች አድርሰው፣ ለሚዲያ አድርሰው ምን ትሰራላችሁ ብለው ደግሞ ይቀሰቅሳሉ። የበሰለና የሰከነ አስተያየት ሲሰጥ ደግሞ አሁንም ይህንን ሳይሆን የሚፈልጉትን ተራ ዘለፋና ስድብና ግጭት ውስጥ እንዲገባ ይቆሰቁሳሉ። ይሄ አይሆንም። ይሄ አልፎበታል። የማጋጨት ዘመን ያለፈበት ነው። አሁን የአንድነት ዘመን ነው። በአንድነት ውስጥ የሚኖሩ ልዩነቶች ይስተካከላሉ። በመሆኑም በእኛ በኩል ውይይቱ ላይም አንኳር ቦታ ይዞ የተወያየ ነው። እያንዳንዱ ጉዳይ በሀገራችን ውስጥ እኔም የማደርገው ይሁን እኔ የምናገረው ነገር ሕዝብን ምን ያህል ያስቀይማል ለሕዝብ ምን ያህል ይመቻል፣ ግን ደግሞ ለእውነት ምን ያህል ይቀርባል ብዬ መሆን አለበት ካልሆነስ ካልሆነ እኔ ከህዝብ በላይ አይደለሁም። እኔ ከሀገር በላይ አይደለሁም። የእኔ ንግግር ሊስተካከል ይችላል። የሰው ህይወት ሲጠፋ ግን የሀገር ሀብትና ንብረት ሲወድም ግን ጊዜ ይወስዳል፣ አይስተካከልም። የሰው ህይወት አይመለስም። ስለዚህ ይህን ማዳን ጉዳይ ለን ምናተኩ መንግስት ህግን የማስከበር ስራዎችን በሰፊው መስራት መቀጠሉንም አቶ ንጉሱ አስረድተዋል። በአሁኑ ሰዓት በኦሮሚያ ውስጥ የአርቲስት አጫሉን ግድያ ተከትሎ በደረሱት መንለት ላይ የተመሰረቱ ጥቃቶች ከ9500 በላይ ተጠርጣሪዎች ለህግ የቀረቡበት፣ ከ1000 በላይ አመራሮች ላይ እርምጃ የተወሰደበት ሁኔታ እንዲኮላሽ፣ ሌላ መልክ እንዲይዝ፣ አሁንም ብጥብጡ እንዲነግስና ኢትዮጵያውያን በብሔርና በሃይማኖት እንዲባሉ ለማድረግ እሳት ላይ ነዳጅ የመነስመስራ የመስራት ክቡር ጠቅላይ ሚኒስትሩም በማጠቃለያቸው ኢትዮጵያን መገንባት ግን ዛሬ ውጣ ውረድ ሊኖረው ይችላል እንጂ እጅግ የሚልቀውና የሚበዛው የኢትዮጵያ ሕዝብ በለውጡ ተስፋ ጥሎ ደስተኛም ሆኖ የለውጡ ደጋፊ ነው። ይህንን የለውጥ ድጋፍ ያለው ድርጅትና መንግስት ይህንን ለውጥ በምንም መልኩ ሊያንሸራትትና ወደኋላ ሊቀለብስ የሚችል ሁኔታ ሊኖር እንደማይችል ነገር ግን ፈተናዎቹና ተግዳሮቶቹ ደግሞ ሰፊ መሆናቸውን ይህንን ፈተናና ተግዳሮት ደግሞ ሊያልፍ የሚችለው አመራር ነው ይህንን አመራር የመገንባት ነው። በነዚህ ላይ ነው አቅጣጫ ተቀምጦ ውይይቱም የተጠቃለለው ማለት ነው። ከሰኔ 15ቱ ክስተት በኋላ ለመጀመሪያ ጊዜ ወደ ባህር ዳር ያቀኑት ጠቅላይ ሚኒስትር አብይ አህመድ በአማራ ብልጽግና ፓርቲ ስብሰባ ላይ ገለጻ ከማድረጋቸው በተጨማሪ የአረንጓዴ አሻራ የችግኝ መርሃ ግብር ማጠቃለያ ፕሮግራም ላይም ተገኝተዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። ጋቤና ቪኤ ከአሜሪካ ድምፅ ይቀጥላል። በመደመጥ ላይ ባሉ ዝግጅቶቻችን ላይ ሀሳብና አስተያየት ቢኖራችሁ የማህበራዊ መገናኛ አውታሮቻችንን ተጠቅማችሁ አደርሱን። በኢትዮጵያ ግማሽ በመቶ የሚጠገው የሕዝብ ቁጥር ዕድሜያቸው ከሰላሳ በታች የሆኑ ወጣቶች እንደሆኑ ጥናቶች ያሳያሉ። በተለያዩ የሀገሪቱ ክልሎች የሚገኙ እነዚህ ወጣቶችም በክልልና በፌዴራል ደረጃ ያሉ ተቋማዊና አስተዳደራዊ ለውጥ ለማምጣት ይታገላሉ። ላብነት ለማንሳት ፋኖ፣ ቄሮ፣ ዘርማ፣ ኤጀቶ፣ ፈንቅል በመባል የሚታወቁትን መጥቀስ ይቻላል። እነዚህ እንቅስቃሴዎች በአብዛኛው በሰላማዊ መንገድ ትግል የማድረግ ዓላማ እንዳላቸው ይነገራል። ይሁንና በየክልሉ ያሉ ወጣቶች በሰላማዊ መንገድ የጀመሩት ትግል በተለያዩ ጊዜያት ወደ ጥፋት ሲቀየርም ታይተዋል። እነዚህ ወጣት ቡድኖች ስለሚያነሷቸው ጥያቄዎች፣ አንድነትና ልዩነት፣ አካሄድና አደረጃጀት ኤደን ገረመው በመብቶችና ዲሞክራሲ ዕድገት ማዕከል ዳይሬክተር የሆኑትን አቶ በፍቃዱ ኃይሉን አነጋግራለች። አቶ በፍቃዱ የወጣት ቡድኖቹን የሚያመሳስላቸውን ነገር ከሚያብራሩበት ይጀምራል። ከሁሉም በላይ የሚያመሳስላቸው ወጣትነታቸው ይመስለኛል እና በተለይ ወጣትነታቸው ላይ ላይ ምንድነው ማፍቶር የሚለው ከአስራ አምስት እስከ አራት አመት ያላቸው ሀያ ስምንት ፐርሰንት ያክል የሚወስ ናቸው። እነዚህ ናቸው እንግዲህ በተባበሩት መንግስታት ዴፊኒሽን እንኳን ብናይ ወጣት ነው የሚባሉት ማለት ነው። ስለዚህ ከሩብ በላይ የሆነው ህዝብ እነዚህ ወጣቶች ናቸው። በዛ ላይ አብዛኞቹ የአዲሱ የትምህርት ፖሊሲ ውጤት ናቸው እነዚህ ወጣቶች እና ምንድን ነው ከአስረኛ ክፍል ነው ትምህርታቸውን ይጨርሱ ወደ ቴክኒክ ትምህርት ቤት የሚሄዱዋሉ ብዙዎቹ ወደ ቴክኒክ ቤት ውስጥ አይሄዱም። ስለዚህ ትምህርት ጨርሰዋል፣ ስራ ግን የላቸው አብዛኞቹ በጣም ገና ሀያ አመት እንኳን ያልሞላቸው ወጣቶች ናቸው። በተለይ አደባባይ ላይ የሚወጡት ሰልፎቹን የሚመሩት ከሀያ አምስት አመት በታች የሆኑ ናቸው እና ይሄ ነው የሚያመሳሰላቸው። ስራ ብዙት አለባቸው። ከዛ በኋላ የማህበራዊ ሚዲያ ቅጠጠራ የፖለቲካ ብሄርተኞቹ የሚናገሩትን አጀንዳ ነው በብዛት የሚያራምዱት። ያንን አደባባይ የውጭ ሁለታል። ስለዚህ ዚያር ሞቢላይዝድ ወይም ንቅናቄያቸው የሚመራው በብሔርተኞቹ አለቆች ወይም ልሂቃኑ ነው ማለት ነው። እነሱ እንደ ደቂቅ ልትቆጥሪያቸው ትችያለሽ ማለት ነው። ይሄ የልሂቃኑ ተከታይ ናቸው። አቶ በፍቃዱ ወጣቶቹን ሌላ የሚያመሳስላቸው ነገር ወደ ትግል የሚገቡበት ዓላማ መሆኑን የሚያነሳሉ። እንደሳቸው አባባል በተለያዩ የፖለቲካ እንቅስቃሴዎች ውስጥ መሳተፍ ለስርዓት ወጣቶች የክብር ጥያቄም ነው ይላሉ። አሁን የፖለቲካ ትኩሳቱ በጣም የጦዘበት ነው። ሁሉ በአደባባይ መውጣት ቴንና ጥያቄ አስመልሳለሁ ብሎ የሚገምትበት ሰዓት ነው እና ማህበራዊ ሚዲያን በደንብ ለዚህ አገልግሎት እና ስራ አጥ ወጣቶች በእንደዚህ አይነት ነገር እንጌጅ የሚያደርጉበት አንድ የክብር ጉዳይ ነው። ከተራ ስራ አጥ መሰፈር ያሰለችን ልዩነት የተሻለ ዋጋ የሚያስችው ስለዚህ ያ ነው ሞቢላይዝ ተደርገዋል ሞቢላይዝ ያደረጋቸው አካል በምንም ያነሳቸው እሳቸው በምን እነሱ ጋር ግን ያለው መግፊኤ ብዬ የማስበው ለራሳቸው የታጋይነት ዋጋ ለመስጠት ያላቸው ፍላጎት ነው። በተለይ በዚህ የፖለቲካ ጡዘት በበዛበት እና ዲስኮርሱ ጣሪያ በነካበት ሰዓት ላይ እንደዚህ አይነት መስዋዕትነት በጣም ተፈላጊ ነው፣ ዋጋ የሚያሰጡም ነገር ብዙ ይሄ ነው ዋነኛው መክፌው። ከዛ በኋላ ፖለቲካው ደግሞ ብዙ ተቃውሞዎች የተወሰነ ፍሬ እያፈራ ነው። ለምሳሌ ያለፉት አመታት ተቃውሞ የመንግስት ሪፎርም አስከትሏል የሚል እምነት አለ። በብዙ አምዘ የሲዳማ ወጣቶች አደባባይ በወጣታቸው ተቃውሞ በማሰማታቸው የሚ በማነጻቸው ክልል ተሰጥቷቸዋል የሚል እምነት አለ። ሌሎቹ ዞኖች ውስጥ ተመሳሳይ አይነት አዝማሚያዎች ይታያሉ፣ ማለት አቶ በፍቃዱ፣ የእነዚህ ወጣት ቡድኖች ጥያቄዎች የሚቀዱት በክልሉ ካሉ የብሄር ፖለቲከኞች በመሆኑ ልዩነቶቻቸው በክልሉ እንደሚነሱት ጥያቄዎችም ይወሰናል ይላሉ። ስለዚህ ልዩነታቸው እንግዲህ በየ- የሚወክሉት ብሄር የሚወክሉት አደብሎ በተባለ ብሄር ውስጥ ያሉ የፖለቲካ ጥያቄዎችን ነባር የሚሆኑ አዳዲስ የፖለቲካ ጥያቄዎችን ማስተጋባታቸው ብቻ ነው። ወደ ደቡብ ክልል ስቴጅ በአሁኑ ሰዓት በተለይ የክልልነት ጥያቄ ነው የሚያነሱት ማለት ነው። ሆነ የእጀቶ ይባል የነበረው የሲዳማ ጣላይ ማመሰል የሚባለው ወላይታ ውስጥ አለ። እንደዚሁ ዘርማ የጉራጌ ውስጥ በፊትም ገራ ክልል ጥያቄዎች ከመጣታቸው ጀምሮ የሚንቀሳቀስ ቡድን ነበር። ስለዚህ እንደዚህ የወቅቱን ጥያቄ ከነባሩ ጥያቄ ጋር ቀላቅለው ግን ብሔርተኝነቱ በብሔሩ ውስጥ ያለው ጥያቄ የሚያስተናግዳቸው ጥያቄዎችን ነው ማለት ነው። ከብሔር ጥያቄ ልዩነቶች በዘለለም አንዳንድ ቦታዎች ላይ የአደረጃጀት ልዩነቶች እንዳሉም አቶ በፍቃዱ ይገልጻሉ። ለዚህም እንደ ምሳሌ ፋኖና ቄሮን ያነሳሉ። ፋኖ ስሙ በጣም ነባር እድሜ ያለው ነው። ነገር ግን ቄሮ የሚባለው የወጣቶች ቡድን ተቃውሞች በተቃውሞች ኦሮሚያን በጣም ሲያጥለቀልቅ ያንን የሚመስል ፓራሌል ለመፍጠር ሲሞከር ነው ፋኖ ብለው ያሉት። ግን ያኛው ይሄ የፋኖ ታሪክ የተለየ ታሪክ ነው። ይሄ ከአርበኝነት ጋር የተያያዘ የመጣ ታሪክ አለ። በጣም የተለየ ነው፣ አሁን ካሉት እንቅስቃሴዎች ጋር። ኦሮሚያ አካባቢ እራሳቸውን እንደ ቄሮ የሚጠሩ በጣም ብዙ አሉ ማለት ነው። ብሔርተኛ አጀንዳ ያላቸውና የአንድን ብሔር ጥቅም አስጠብቃለሁ ውድ በግድ ያሉ ወጣቶች የሚመሩት ንቅናቄና ሌላ ብዙ ይሄ መሰረታዊ የሚባል ልዩነት አላቸው ብዬ አላስብ። ልዩነታቸው ያው ጥያቄያቸው ይለያያል። ምክንያቱም የብሄርተኞቹ ጥያቄ ስለሚለያይ ከዛ ነው። ለምሳሌ አዲስ አበባ ባለቤትነት ጥያቄ ብሎ ሊያነሳ አይችልም የእጅቶ የቄሮዎች ጥያቄ ይሄ፣ ምክንያቱም የኦሮሞ ብሄርተኞች ሲያከለክሉ የነበረው ጥያቄ ነው። በተመሳሳይ የፌዴራል ቋንቋ ይሁን ኦሮምኛ ብሎ ፋኖ ያነሳል ብለን። አቶ በፍቃዱ፣ እነዚህ ወጣቶች በተለያየ ጊዜ በሚያደርጓቸው ተቃውሞችና ግፊቶች ፖለቲካው ላይ ለውጥ ለማምጣት ቢችሉም በተለያየ የፖለቲካ ፓርቲዎች ተጽዕኖ ስር ከመሆን በዘለለ መሬት ላይ የወረደ ለውጥ እንዳላመጡ ጠቅሰው ለዚህ ትልቁ ችግር ደግሞ መደበኛና ሕጋዊ በሆነ ሁኔታ አለመደራጀታቸው መሆኑንም ይጠቅሳሉ። መደራጀት ነው ዋነኛው ዓላማው። ግን የጠራ ጥያቄ ራሱ የለም። የጠራ ጥያቄ እንዲኖር ራሱ ትክክለኛ ኦርጋናይዜሽን መኖር አለበት። አሁን ተረታተረቱ ሊበለው እና በእውነታው መካከል ያለውን በቅጡ አላስተዋልም ብዬ ለማስብ ቄሮ፣ ፋኖ፣ ዘርማ ወዘተ የሚባሉት ድርጅቶችን እንደ እውነተኛ ድርጅት ማለት ነው እውነተኛ የፖለቲካ ሊቃኑ የፖለቲካ መደራደሪያ አቅማቸውን ለማሳደግ ወይም ትልቅ አቅም ያላቸው ለማስመሰል የሚመሯቸው የሆኑ በጣም የተደራጁ ድርጅቶች ያሉ ይመስሉት። በትርክት ነው የሚመሯቸው እንጂ ያን ያህል የተደራጀ ባይመዘገብም እንኳን በቅጡ የተደራጀ ኦርጋናይዜሽን የለም። ቄሮ የሚባል ኦርጋናይዜሽን የለም። ኢንፎርማል ሉዝ ሊ አሶሺየትድ ሶሻል ሚዲያ ላይ በተጻፈ ነገር የሚነቃነቅና በየሰፈሩ የተወሰነ እርስ በርስ ግንኙነት ኢንፎርማል ግንኙነት ያላቸው የወጣቶች ስብስብ። ስለዚህ ይሄ የወጣቶች ስብስብ ተሰብስቦ አያውቅ። በይፋ ቁጭ ብሎ መክሮ አያውቅ። ጥያቄዎቼ እነዚህ እነዚህ ናቸው፣ ስለዚህ በዚህ መልኩ መልስ ማግኘት አለብኝ ብሎ አያውቅ። ስለዚህ ጥያቄዎቻቸው ራሱ ዝም ብለው አንዳንድ ልሂቀን አንዳንድ ጊዜ እነዚህ እነዚህ ናቸው ጥያቄዎቹ ስንጠየቅ እንደዚህ እንደዚህ እንላለን የቄሮው ጥያቄ ይሄ ነው ይላሉ እንጂ ኢቨን በአራት ዓመት ፕሮቴስት ውስጥ መቼ ይሄ ነው ተብሎ በይፋ በኦርጋናይዜሽን ደረጃ በጥቅጡ ተመቆበት የተጠየቀ ጥያቄ ግን ወጣቱ መሮት አነጸ ወጣቱ ጭቆና በቃኝ አለ። ዳውን ዳውን ወያኔ ብሎ ያወጣት እዛ የኢሬቻው የልጅት ጊዜ ሲጮህ እና ከዛ ሌሎችም አብረው ዳውን ዳውን ወያኔ ሲ ወያኔ ውረድ ነው ያለው ማለት ማለት። ስለዚህ ወያኔ ውረድ ማለት ምን ማለት ነው? ጥያቄ ኦሮሚያ ክልል ውስጥ የሚያምስ ወጣት ወያኔ ውረድ ሲል ምን ማለት ነው? እነዛ ጥያቄዎች ግን በቅጡ አርቲክሌት ተደርገዋል። እያንዳንዱ ወጣት እየሰበሰብሽ መንገድ ላይ አንተ ምንድን ነው ጥያቄ፣ አንች ምንድን ነው ጥያቄ ምናምን እያልሽ ጠይቂያቸው ተመሳሳይ መልስ ይገኛል ብሎ ማሰቡ ራሱ የተሳሳተ ስለዚህ ኦርጋናይዜሽን የለም። ጥያቄው በቁጡ የተጻፈ አይደለም። አድማጮች፣ ከአቶ በፍቃዱ ኃይሉ ጋር የያዝንላችሁን ውይይት እዚህ ላይ አላበቃ። በነገው ምሽት ይዘንላችሁ የምንመለስ ይሆናል። ለአሜሪካ ድምጽ ኤደን ገረመው ከዋሽንግተን ዲሲ። በዓለም ላይ በተለያዩ ስነልቦናዊና አካላዊ ምክንያቶች ለንግግርና ቋንቋ እክል የተዳረጉ ሕፃናት ቁጥር ጥቂት የሚባል አይደለም። ሌላውን ትተን የአሜሪካ ብሔራዊ የጤና ቃለምልልስ ጥናት ከአምስት ዓመት በፊት ይፋ እንዳደረገው ከ12 ሕፃናት መካከል አንዱ ችግሩ እንደተከሰተበት ይፋ አድርጓል። ኢትዮጵያ ውስጥ የዚህ የጤና ችግርን ስፋት የሚያሳይ ጥናት እስካሁን ባይገኝም በዘርፉ የሚንቀሳቀሱ ጥቂት ሐኪሞች ግን በርካታ ሕፃናት ከችግሩ ጋር እንደሚኖሩ እየጠቆሙ ነው። የንግግርና ቋንቋ ሐኪም የሆኖቹ መሐል የታዘነ ከነዚህ መካከል አንዷ ናት። በችግሩ ዙሪያ ማህበረሰባዊ ንቃት ለመፍጠር ከሰሞኑ ማህበራዊ መገናኛዎችን በመጠቀም እውቀቷን ማጋራት የጀመረችው ማህሌት ሕፃናት ለንግግርና ቋንቋ ተግዳሮት የሚዳረጉበትን ምክንያትና ተያዥ ሀሳቦችን አካፍላናለች። ሰዎች የንግግር ወይም የቋንቋ ችግር ተጠቂ ሊሆኑባቸው የሚችሉባቸው ምክንያቶች፣ ለምሳሌ ሕፃናት ወይም አዋቂዎች ላይ ፕራክሲያ፣ ዲሳርትሪያ ወይም የንግግር ግድፈት ሲኖር ተጠቂ ሊሆኑ ይችላሉ። ቋንቋ ላይ ደግሞ እንደ ኦቲዝም፣ አፌዣ ያሉ ነገሮች ሲከሰቱ ቋንቋ እክል ሊያጋጥማቸው ይችላል። ከዛ በተጨማሪ የመንተባተብ እክል፣ የድምፅ እክል፣ የመስማት እክል ሲኖር፣ የመስማት እክል ላይ ደግሞ የመስሚያ መርጃ መሳሪያ ካደረጉ በኋላ እኛ ጋር ቋንቋን ለመለማመድ ይመጣሉ ማለት ነው። የላንቃና የከንፈር መሰንጠቅም አለ። ለእነሱም የቃላት ቴራፒዎች ይሰጧቸዋል። ከዛ በተጨማሪ ግን እነዚህ ልጆች እንደየኬዛቸው፣ እንደየሁኔታው የተለያዩ ምልክቶችን ሊያሳዩ ይችላሉ። ለምሳሌ ኦቲዝም ላይ ብናነሳ ኦቲዝም ላይ ተደጋጋሚ ባህሪዎችን የማሳየት ቋንቋቸው ላይ የመዘግየት ማህበራዊ መስተጋብራቸው ላይ የመዘግየት ነገር ሊኖር ይችላል። አንዳንድ ትልቅ ሰው ላይ ደግሞ ስናይ ፌዣ ያጋጠማቸው ሰዎች ብዙ ጊዜ የመናገር እክላቸውን ያጣሉ። ከዛ በተጨማሪ የመጻፍ፣ የማንበብ እነዚህ ነዚህ ነገሮችን ያጣሉ። የንግግርና የቋንቋ ችግር ላለባቸው ሰዎች ስለሚሰጠው ሕክምና ደግሞ በጥቂቱ እናውራ። ምን አይነት የሕክምና ዘዴዎች ናቸው በአሁኑ ሰዓት በስራ ላይ የዋሉት? የንግግርና ቋንቋ ችግር ላለባቸው ሰዎች የምንሰጣቸው ሕክምናዎች እንደየኬዞቹ የተለያዩ ናቸው። ግን ለሁሉም ምንድነው የምናደርገው? መጀመሪያ እኛ ጋር ለሚመጣ ሰው አስስመንት ወይም ምርመራ እናደርጋለን ያንን አሰስመንት ካደረግም በኋላ ከዛ በኋላ ወደ ቴራፒ ነው የምንገባው። ቴራፒው ብዙ ጊዜ ሊፈጅ ይችላል፣ ትንሽም ጊዜ ሊፈጅ ይችላል። እንደየኬዞቹ የተለያየ አይነት ጊዜ ነው የሚኖረን። እንግዲህ መሀላይ ስለነዚህ የጤና ችግሮች በማህበራዊ መገናኛዎች በኩል መረጃዎችን ከሚያቀብሉ ጥቂት ሰዎች መካከል አንዷ ነሽ። ይህን አገልግሎት የጀመርሽው መቼ ነው? የማህበራዊ መገናኛዎችን ለመጠቀም የመረጥሽውስ በምን ምክንያት ነው? በማህበራዊ ሚዲያዎች የመጣሁበት ዋነኛ ምክንያቴ ኮቪድ 19 ነው። ኮቪድ 19 ከገባ በኋላ ከክሊያንቶቻችን ከታካሚዎቻችን ጋር መገናኘት አልቻለም። በዚህ ምክንያት ቤተሰብ በጣም እየተቸገረ ነው፣ ልጆቻቸውን መቆጣጠር ከብዷቸዋል። ከዛ በተጨማሪ ቋንቋ ላይ በጊዜ ሲሆን በጣም ጥሩ ነው። ጊዜው እያለፈ እንዳይሄድ ቶሎ ማሰራታቸው መልካም ነው። በዛ ምክንያት አንዳንድ ሰዎች በጣም ሲቸገሩ ስላየሁኝ ማህበራዊ ሚዲያ ላይ መጥቼ የተቸገረን ቤተሰብ መርዳት አለብኝ ብዬ አስቤ ነው የመጣውት ከዛም በኋላ ብዙ ሰዎችን አግዥ ያለሁኝ ሪ ሰዎች ኢትዮጵያ ውስጥ ያለው ሰው ስለ እነዚህ ነገሮች ግንዛቤ እንዲኖረው አስቤ ነው። ብዙ ጊዜ እንደዚህ አይነት ጊዜ ያጋጠማቸው ሰዎች ከእርግማን ጋር ያያይዙታል እና ወደ ሕክምና ከመሄድ ይልቅ ወደ ሃይማኖታዊ ቦታዎች መሄድን ያዘወትራሉ። ያ ግን ልክ አይደለም። ሁለቱንም አንድ ላይ ማስኬድ የምንችልበት ምክንያት አለ እና በማህበራዊ ሚዲያ ላይ ግንዛቤዎችን እየፈጠርኩ ነው። ከዛ በተጨማሪ የተቸገሩ ወላጆችን በተለይ ከኦቲዝም ጋር የሚኖሩ ልጆች ያላቸውን ወላጆች፣ በሁሉም የሀገሪቷ ክፍል ያሉትን ወላጆች በስልክ አንዳንድ ማቴሪያሎችን እየሰጠኋቸው ቤት ውስጥ ማድረግ ያለባቸውን ነገሮች እየነገርኳቸው እነሱም ያለውን ነገር እያስረዱኝ እናስተካክላለን። ኢትዮጵያ ውስጥ የንግግርና የቋንቋ ችግርን በተመለከተ የተለያዩ የተሳሳቱ አመለካከቶች መኖራቸው ይሰማል። መሰል አመለካከቶችን ለማቃናትና በአጠቃላይ ያለውን የሕክምና አሰጣጥ ለማሻሻል ምን መደረግ አለበት? ያለሽ ይሄ ርግማን ነው፣ የእናንተ ኃጢአት ነው ልጁን እንደዚህ ያደረገው የሚባሉ ነገሮች አሉ ወይም ትልቅ ሰው ላይ ሲሆን የራሱ ኃጢአት ነው እንደዚህ ያደረገው። ይሄ ትክክል አይደለም። የሚመጡባቸው መንገዶች እንደዚህ አይነት መንገዶች አይደሉም። የእኔ ልጅ ቀስ ብሎ ነው የፈታው፣ ተይው፣ ቀስ ብሎ ይፈታል። እንደዚህ እንደዚህ አይነት ነገሮችም አሉ። ልክ እንደዚህ አይነት ችግር ሲያጋጥማችሁ ወደ ሕክምና ተቋማት በመሄድ ልጆቻችሁን ማሳየት ይኖርባቸዋል። ከዛ በተጨማሪ ደግሞ የህክምና ስጣቱን ለማሻሻል ሁላችንም እየለፋን ያለ ነው። አዲስ አበባ ላይ አለን። ከዛ በተጨማሪ ክልሎች ላይም አሉ፣ እነሱም እየሰሩ ይገኛሉ። በተቻለን አቅም አገራችንን ላይ ያሉትን ለማዳረስ እየሞከርን ነው። መሀል የታዘነ የንግግርና የቋንቋ ችግር ቴራፒስት፣ ለነበረን ቆይታ በእጅጉ አመሰግናለሁ። ስለሰጣችሁኝ እድል ከልብ አመሰግናለሁ። አብረን ስላመሽን ደስ ብሎናል። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። ከአርታኢ ትዝታ በላቸው፣ አቀናባሪው ኤልያስ አስማረ ጋር ሀብታሙ ስዩም መልካም ምሽት ይሁንላችሁ ብያለሁ። የነገሰው ይበለን።